የዲደብልዩ ዜና አመሰግናለሁ አዜብ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ገዢው ፓርቲ ላቀረበው የብሔራዊ ውይይት ቅድመ ሁኔታ አስቀመጠም። ኦፌኮ ዛሬ ባወጣውና በተረጋገጠ የፌስቡክ ገጹ በኩል ባሰራጨው መግለጫ የሀገሪቱን የፖለቲካ ቀውስ ሊፈታ የሚችለው ሀቀኛ፣ እውነተኛና ሁሉን ያካተተ ብሔራዊ ውይይት ብቻ ነው ብለዋል። በሱዳን በሲቪል የሚመራው መንግስት ፈርሶ ወታደራዊ ኃይል ሀገሪቱን እንደሚመራ የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱልፈታህ አልቡርሃን አስታወቁም። የአፍሪቃ ህብረት፣ ዩናይትድ ስቴትስ እና የአውሮጳ ህብረት በሱዳን የተፈጸመው መፈንቅለ መንግስት እጅጉን እንደሚያሳስባቸው አስታውቀዋል። በዩጋንዳ መዲና ካምፓላ ባለፈው ቅዳሜ ምሽት የአንድ ሰው ህይወት ላጠፋው የቦምብ ጥቃት አይኤስ አይኤስ የተባለው የሽብር ቡድን ኃላፊነቱን እንደሚወስድ አስታወቀም። እስራኤል በኃይል በተቆጣጠረችው የዌስት ባንክ ግዛት 1300 አዲስ የሰፈራ ቤቶችን ለመገንባት የያዘችው መርሃ ግብር አንድ የሀገሪቱ ሚኒስትር ተቃወሙት። የባለስልጣኑ ተቃውሞ ከተለያዩ ርዕዮተ ዓለማት ጥምረት በፈጠሩ የፖለቲካ ፓርቲዎች መካከል አለመግባባት ለመኖሩ ማሳያ ነው ተብሏል። ዜናውን በዝርዝር የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ገዢው ፓርቲ ላቀረበው የብሔራዊ ውይይት ቅድመ ሁኔታ አስቀምጥም። ኦፌኮ ዛሬ ባወጣውና በተረጋገጠ የፌስቡክ ገጹ በኩል ባሰራጨው መግለጫ የሀገሪቱን የፖለቲካ ቀውስ ሊፈታ የሚችለው ሀቀኛ፣ እውነተኛና ሁሉን ያካተተ ብሔራዊ ውይይት ብቻ ነው ብሏል። በኢትዮጵያውያን ስር የሰደደና ከምንጊዜውን በላይ እየተባባሰ የመጣውን የፖለቲካ ቀውስ ለመፍታት የሚያግዝ ሁሉን አቀፍ ብሔራዊ ውይይት እንዲደረግ በተደጋጋሚ መጠየቁን ያስታወሰው ፓርቲው ቢዘገይም የታሰበው ውይይት በትክክልና በእውነት ተመርቶ ኢትዮጵያን ከውድቀት ቢታደግ እመርጣለን ብሏል። ነገር ግን ኦፌኮ መንግስትም ሆነ ገዢ ፓርቲ የሚያዘጋጇቸው የብሔራዊ ውይይት የቅድመ ሁኔታዎችን አሟልቶ ሲገኝ ብቻ ነው ብሏል። በዚህም በአሁኑ ጊዜ በህግ ማስከበር ተጀምሮ የህልውና ማስጠበቅ እየተባለ የሚካሄደው ጦርነት በሁሉም አቅጣጫ በአስቸኳይ ቆሞ ሁሉን አቀፍ ብሔራዊ ውይይት እንዲደረግ፣ ውይይቱም በዓለም አቀፉ ማህበረሰብ እውቅናና ድጋፍ በተሰጣቸው ወገኖች ሁሉ ተቀባይነት ባለው ገለልተኛና ተአማኒ የማያዳላና በሁሉም ወገኖች ተቀባይነት ባለው አካል እንዲመራ ብሔራዊ ውይይቱ ተቃዋሚ የታጠቁ ኃይሎችን ጨምሮ ሁሉንም የፖለቲካ ቡድኖች በእውነት ያካተተ እንዲሆንና የእነዚያን ቡድኖች ውክልና ለማንቃትም ህጋዊና የደህንነት መሰናክሎች ከወዲሁ እንዲወገዱ፣ በተጨማሪም የታሰሩ የፖለቲካ እስረኞች በሙሉ ተፈተው በውይይቱ እንዲሳተፉ መፍቀድ አለበት ሲል ጠቁሟል። በማረሚያ ቤት ውስጥ ያሉ የድብደባ ወንጀል እንደተፈጸመባቸው ለፍርድ ቤት አቤቱታ ያቀረቡት የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዚዳንት አቶ እስክንድር ነጋ አቤቱታቸው በኢትዮጵያ ሰብአዊ መብት ኮሚሽንና በፌዴራል ወንጀል ምርመራ እንዲጣራ ፍርድ ቤት አዘዘም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት በዛሬ ዕለት ካለፈው ሳምንት ያደረውን የአቃቤ ህግ የአንደኛና ሁለተኛ ምስክሮች አዳምጧል። በችሎቱ የተገኙት አቶ እስክንድር በማረሚያ ቤት በደረሰባቸው ድብደባ በማረሚያ ቤቱ ኃላፊዎች ላይ ክስ እንደሚመሰርቱ ገልጸው ፖሊስ ክሳቸውን እንዲቀበል በፍርድ ቤት ትዕዛዝ እንዲሰጥ ጠይቀዋል። በተጨማሪም ከቤተሰብ ጋር በስልክ መገናኘት ይችሉ ዘንድ እንዲመቻችላቸውም ጠይቀዋል። ፍርድ ቤቱም የሁለተኛ ተከሳሽ አቶ ስንታየው ቸኮል ካቀረቡት ከማረሚያ ቤቱ ውጭ በግል ልታከም የመብት ጥያቄዎች ጋር አያይዞ ትዕዛዝ ለመስጠት ለጥቅምት 17 ቀን ቀጥሮ ሰጥቷል። መጽሔት ዝርዝሩን ይዟል። በሱዳን በሲቪል የሚመራው መንግስት ፈርሶ ወታደራዊ ኃይል ሀገሪቱን እንደሚመራ የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱል ፈታል ቡራሃን አስታወቁም። ዛሬ የሰኞ ከማለዳው ጀምሮ በወታደራዊ ኃይሉ በተፈጸመ መፈንቅለ መንግስት ጠቅላይ ሚኒስትር አብደላ አምዶክን ጨምሮ በርካታ የሲቪል አስተዳደሩ ሚኒስትሮችና ሌሎች ባለስልጣናት በቁጥጥር ስር ውለዋል። መፈንቅለ መንግስቱ መካሄዱን ተከትሎ መዲናይቱ ካርቱም እና ኦምዱርማን በሺዎች የሚቆጠሩ ሱዳናውያን ለተቃውሞ አደባባይ ወጥተዋል ግጭት በቀላቀለው የተቃውሞ ሰልፍ ይህ ዘገባ እስከተጠናቀረበት ሰዓት ድረስ 12 ሰዎች መቁሰላቸውን የሕክምና ምንጮች አስታውቀዋል። የቀድሞው አምባገነን ኦማር ሐሰን አልበሽር ከስልጣን ከተወገዱበት ጊዜ አንስቶ ሲሰራ የነበረውን የሲቪልና ወታደራዊ ጥምር አስተዳደር ማፍረሳቸውን ጀነራል አብዱልፈታ አልቡርሃን በሱዳን ብሔራዊ ቴሌቪዥን ቀርበው ተናግረዋል። በሱዳን የአስቸኳይ ጊዜ አዋጅ መታወጁንም ይፋ አድርገዋል። ወታደራዊ ኃይሉ በጎርጎርሳውያኑ ሐምሌ 2023 ምርጫ እስኪደረግ ድረስ ሀገሪቱን እየመራ ይቆያል ብለዋል። በፖለቲካ ቡድኖች መካከል የተፈጠረው መከፋፈል ወታደራዊ ኃይሉ ጣልቃ እንዲገባ እንዳስገደደውም ነው የገለጹት። አሁንም ድረስ ለፈረሰው መንግስት ታማኝ የሆነው የሀገሪቱ የማስታወቂያ ሚኒስቴር መንግስታዊ ስልጣን በወታደራዊ ኃይል ተይዟል ሲል በማህበራዊ ትስስር ዘዴዎች ገጹ መጻፉን አሶሽየትድ ፕሬስ ዘግቧል። በሱዳን ዛሬ በተፈጸመው መፈንቅለ መንግስትና እርሱን ተከትሎ እየተካሄደ ያለውን ተቃውሞ ተከትሎ የኢንተርኔት አገልግሎት ተቋርጧል። መንግስታዊ የመገናኛ ብዙሀንም ባህላዊ የአርበኝነት ዜማዎችን እያስደመጡ ውለዋል። በተያያዘ ዜና የአፍሪቃ ህብረት ዩናይትድ ስቴትስ፣ እና የአውሮፓ ህብረት በሱዳን የተፈጸመው መፈንቅለ መንግስት እጅጉን እንደሚያሳስባቸው አስታወቁም። መፈንቅለ መንግስቱ በሀገሪቱ እየተካሄደ በነበረው ዲሞክራሲያዊ ሽግግር ላይ አደጋ በመደቀኑ ሊቆም ይገባል በማለት ጥሪ ቀርቧል። የአፍሪቃ ህብረት ዋና ጻፊ ሙሳ ፋቂ መሐመድ ወታደሩ እና የሲቪል አስተዳደሩ የሀገሪቱን ህገ መንግሥታዊ ድንጋጌ ባከበረ መልኩ በፍጥነት ወደ ውይይት እንዲገቡ ጠይቀዋል። የሀገሪቱን ዲሞክራሲያዊ ሽግግር ለመታደግ ብቸኛው መንገድ ውይይትና መግባባት ብቻ መሆኑንም ገልጸዋል። ጠቅላይ ሚኒስትር አብደላ አምዶክን ጨምሮ በወታደራዊ ኃይሉ ቁጥጥር ስር የሚገኙት የሲቪል አስተዳደር ባለስልጣናት እንዲለቀቁ ጨምረው ጠይቀዋል። ቀውሱ ስጋት የገባት ጎረቤት ኢትዮጵያም በሱዳን መረጋጋት እንዲመጣና ቀውሱ በሰላም እንዲጠናቀቅ ለሁሉም ወገኖች ጥሪ መቅረቡን የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሳስቧል። በአፍሪካ ቀንድ ዩናይትድ ስቴትስ ልዩ መልእክተኛ ጄፍሪ ፌልትማን ሂደቱ እጅጉን እንዳስደነግጣቸው ገልጸዋል። ፌልትማን በሳምንቱ የመጨረሻ ቀናት ከሱዳን የሲቪልና ወታደራዊ ባለስልጣናት ጋር ተገናኝተው ተነጋግረው ነበር። በንግግራቸው ወታደራዊና የሲቪል ባለስልጣናት ልዩነቶቻችሁን በውይይት ፍቱ ሲሉ መክረው ነበር። የአውሮፓ ሕብረት የውጭ ጉዳይና የደህንነት ፖሊሲ ኃላፊ ጆሴፕ ቦሬል በበኩላቸው በጣም አሳሳቢ ያሉትን ክስተት በቅርበት እየተከታተሉ መሆኑን በትዊተር ጽፈዋል ይህ Deutsche Welle በዩጋንዳ መዲና ካምፓላ ባለፈው ቅዳሜ ምሽት የአንድ ሰው ህይወት ላጠፋው የቦምብ ጥቃት አይኤስአይኤስ የተባለው የሽብር ቡድን ኃላፊነቱን እንደሚወስድ አስታወቅም። የሽብር ቡድኑ ጥቃቱ ከደረሰ ከአንድ ቀን በኋላ በቴሌግራም አድራሻው ባሰፈረው መግለጫው የቡድኑ አባላት የዩጋንዳ መንግስትና የመስቀል ጦር ሰላዮች በሚበዙበት አካባቢ ባለው የቦምብ ጥቃት ፈጽመዋል ብሏል። በቦምብ ጥቃቱ ከተገደለው ግለሰብ በተጨማሪ ሶስት ሰዎችን አቁስሏል። ሁለቱ ሰዎች በአሳሳቢ ሁኔታ ውስጥ ይገኛሉ። አደጋው በደረሰበት ስፍራ ሶስት ሰዎች በመገበያያ ፕላስቲክ ከረጢት ቦምብ አስቀምጠው መሄዳቸውና ቆይተው በመፈንዳት ጉዳት ማድረሱ መረጋገጡን ፕሬዚዳንት ዩዌሪ ሙሴቬኒ ትናንት በትዊተር ባሰፈሩት መልእክት አስታውቀዋል። ድርጊቱ የሽብር ተግባር ነው፣ ወንጀለኞቹን እናገኛቸዋለን ማለታቸውም ሮይተርስ ዘግቧል። በጎርጎርሳውያኑ 2010 በካምፓላ የዓለም ዋንጫ የፍጻሜ ውድድር በመመልከት ላይ በነበሩ ሰዎች ላይ በተጣሉ ሁለት ቦምቦች የ76 ሰዎች ሰዎች ህይወት ሲቀጥፍ፣ ሌሎች በርካቶች ላይ ጉዳት አድርሰዋል። ለጥቃቱ በሶማሊያ የሚንቀሳቀሰው የአሸባብ የሽብር ቡድን ኃላፊነቱን ወስዶ ነበር። እስራኤል በኃይል በተቆጣጠረችው የዌስት ባንክ ግዛት 1300 አዲስ የሰፈራ ቤቶችን ለመገንባት የያዘችውን መርሃ ግብር አንድ የሀገሪቱ ሚኒስትር ተቃወሙት። የባለስልጣኑ ተቃውሞ ከተለያዩ ርዕዮተ ዓለማት ጥምረት በፈጠሩ የፖለቲካ ፓርቲዎች መካከል አለመግባባት ለመኖሩ ማሳያ ነው ተብሏል። የእስራኤል መንግስት 1355 የመኖሪያ ቤቶችን ላቀፈው የሰፈራ መንደሩ ግንባታ ትናንት እሁድ የመጀመሪያውን ጨረታ ወጥቷል። እስራኤል የሰፈራ መንደር ማስፋፊያ ግንባታ ለመጀመር እንቅስቃሴ ስትጀምር በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የአስተዳደር ዘመን የመጀመሪያ ሆኗል። የጤና ሚኒስትሩና የዶቪሽ ሜሬትስ ፓርቲ መሪ ኒዛን ሆሮይትስ ከእስራኤል መንግስት ሬዲዮ ጋር ባደረጉት ቃለ ምልልስ ከፍልስጤማውያን ጋር ያለውን ልዩነት ለመፍታት የሚደረጉ ጥረቶችን የሚጎዱ ማንኛውንም እርምጃ ፓርቲ ይቃወማል ማለታቸውን አሶሽየትድ ፕሬስ ዘግቧል። የፍልስጤሙ ጠቅላይ ሚኒስትር መሐመድ ሽታዬ ቤተልሔም ውስጥ የሰፈራ መንደሮችን ግንባታ መርሃ ግብር አውግዘዋል። ዩናይትድ ስቴትስና የተቀረው ዓለም የእስራኤልን ድርጊት ይኮንን ዘንድ ጥሪ አቅርበዋል። የሰፈራ መንደር ዕቅዱ አዲሱ የእስራኤል መንግስት ከፍልስጤማውያን ጋር ያለውን ውጥረት ለመቀነስ እከተላለው። ካለው ሪዮት ዓለም አንጻር የሚጋጭ ሆኖ መገኘቱን ዘገባው አመልክቷል። ይህ ዶች ቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታል አስታውሳችሁም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ገዢው ፓርቲ ላቀረበው የብሔራዊ ውይይት ቅድመ ሁኔታ አስቀመጠም። በሱዳን በሲቪል የሚመራው መንግስት ፈርሶ ወታደራዊ ኃይል ሀገሪቱን እንደሚመራ የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱል ፈታል ቡርሃን አስታወቁም። የአፍሪካ ህብረት፣ ዩናይትድ ስቴትስ እና የአውሮፓ ህብረት በሱዳን የተፈጸመው መፈንቅለ መንግስት እጅጉን እንደሚያሳስባቸው አስታውቀዋል። እስራኤል በኃይል በተቆጣጠረችው የዌስት ባንክ ግዛት 1300 አዲስ የሰፈራ ቤቶችን ለመገንባት የያዘችውን መርሃ ግብር አንድ የሀገሪቱ ሚኒስትር ተቃወሙት። ዜናው በዚሁ አበቃ። ጤና ይስጥልኝ።